Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን። ነሐሴ 12 ቀን 2006 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሳሐየ ነኝ። በዛሬው ፕሮግራማችን ኢትዮጵያ ውስጥ ኢቦላን በሚመለከት የተደረገው ዝግጅትና ስለ ሰላም ትግል የተካሄደ ቃለ መጠይቅ ይኖረናል። አሁን ግን የዓለም ዜና እናስቀድማለን። አዲሱ አበበ ያነብልናል። እንደምን አምሽታቸዋል። ላለፉት ሰባት ወራት በደቡብ ሱዳን የዘለቀውን የእርስ በርስ ግጭት ለማብቃት በሚመጣው ዓመት ከሚካሄደው ምርጫ በፊት በሚቋቋመው የአንድነት ሽግግር መንግስት ውስጥ ምክትል ፕሬዚዳንትነቱን ስልጣን እንዲይዙ ፕሬዚዳንት ሳልቫኪር ያቀረቡላቸውን ሀሳብ ሪክ ማቻር እንደማይቀበሉ ገለጡ። ግጭቱ ከመከሰቱ በፊት ምክትል ፕሬዚዳንት የነበሩት ሪክ ማቻር አሁን የጁባው አስተዳደር ላይ የተካሄደውን አመፅ የሚመሩ ሲሆን ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ በአዲስ አበባ በሚካሄደው የሰላም ድርድር ፊት ለፊት ከመንግስት ጋር ውይይት እንደሚፈልጉ በድጋሜ ተናግረዋል። በሶስት ሰዓት የዜና እወጃችን ላይ ዘገባ እናክላለን። የዩናይትድ ስቴትስ ብሔራዊ ዘብ ወታደሮች ባልታጠቀ አንድ ጥቁር አሜሪካዊ ወጣት ላይ ነጭ ፖሊሶች የፈጸሙትን ግድያ የሚቃወሙ አያሌ ሰልፈኞች ወዳሉባት የሴንት ሉዊስ ሚዙሪ ከተማ ወደሆነችው ፌርጉሰን መሰማራታቸው ተገለጠ። ከኤምኦቪ የተሰኘው የአካባቢው ቴሌቪዥን እንደዘገበው በሚዙሪው ግዛት ገዢ ጄ ኒክሰን ጥያቄ ወደ ሰማንያ የጠበቃ ዘቦች ናቸው የከተማዋን የፖሊስ እዝ እንዲጠብቁ የተመደቡት። ይህ ሆን ተብሎ በስርዓትና በተቀናጀ መልኩ በተፋፋመ አመፅ ፈርጉሰን ከተማ ውስጥ የሚጠፋውን ሕይወትና የሚወድመውን ንብረት ለመጠበቅ ከፍተኛ ችሎታ ያላቸውን የሚዙሪ ብሔራዊ ዘብ አባሎች የሆኑ ወንዶችና ሴቶችን አሰማርቻለሁ። ግቡም በማህበረሰባችን ውስጥ ሰላምና መረጋጋትን ለማስፈን ነው ብለዋል ገዢው ኒክሰን። ከዘጠኝ ቀናት በፊት በ18 ዓመቱ ወጣት ጥቁር አሜሪካዊ ማይክል ብራውን ላይ የተፈጸመውን ግድያ ተከትሎ ፌርጉሰን ከተማ ውስጥ ከፍተኛ አመፅና ዝርፊያ እየተካሄደ መሆኑ ይታወቃል። ጦር መሳሪያ ያልታጠቀውን ጥቁር አሜሪካዊ ሚካኤል ብራውንን ተኩሶ የገደለው የ28 ዓመቱ ደረን ዊልሰን የተባለ ነጭ ፖሊስ ነው። አፍቃሬ ሩሲያ ኃይሎች ምስራቅ ዩክራይን ውስጥ ሮኬት መተኮሳቸውን የዩክራይን ባለስልጣናት አስታወቁ። ጥቃቱን አስመልክቶ ወታደራዊ ባለስልጣናት ስንት ሰዎች እንደሞቱ የሰጡት ዝርዝር የለም። ይሁንና ሴቶችና ሕጻናትን ጨምሮ አያሌ ሲቪሎች መገደላቸውን አልሸሸጉም። ይህ በእንዲህ እንዳለ ሩሲያ ወደ ምስራቅ ዩክራይን የሰብአዊ እርዳታ አቅርቦት ከመላክ ጋራ የነበረባትን ችግር ማስወገዷን ውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ አስታውቀዋል። እስራኤልና ፍልስጤማውያን ካይሮ ላይ እየተደራደሩ እንዳሉ ስለ ጋዛ ሰርጥ ውጊያ የቋጠሩት የተኩስ አቁም ሙል ሊያልቅ እየተቃረበ መሆኑ ተሰማ። ሁለቱ ወገኖች የጋዛን ውዝግብ ለማቆም የተስማሙበት የተኩስ አቁም በዋሽንግተን አቆጣጠር ከቀኑ 11 ሰዓት ያበቃል። በመጨረሻም የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ በደቡብ ኮሪያ የአምስት ቀናት ጉብኝታቸውን ዛሬ ሰኞ አበቁ። ደቡብ ኮሪያና ኮሚኒስት ባላንጣዋ ሰሜን ኮሪያ እርቀ ሰላም እንዲያወርዱም ጥሪ አቅርበዋል። ዜናው አበቃ። አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ደግሞ ወደ ቀዳሚው ዝግጅታችን እናመራለን። በኢትዮጵያ እስካሁን ባለው ጊዜ በኢቦላ የታመመ ሰው እንደሌለ የገለጹት የሀገሪቱ የጤና ጥበቃ ሚኒስትር፣ አስፈላጊ ቅድመ ዝግጅት ግን እየተደረገ እንደሆነ ተናግረዋል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ በሰጡት መግለጫ በሽታው ድንገት ቢከሰት በሚል ራሱን የቻለ ሆስፒታል መቋቋሙን ጠቁመዋል። የሚኒስትሩን መግለጫ የተከታተለው እስክንድር ፍሬው ዝርዝር ዘገባውን ያቀርባል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃነ አድማሱ ዛሬ ለጋዜጠኞች የሰጡት መግለጫ የኢቦላ ወረርሽኝ በምዕራብ አፍሪካ መከሰቱ ከተነገረ ወዲህ በከፍተኛ ባለስልጣን የተሰጠ የመጀመሪያው መግለጫ ነው። ሚኒስትሩ መግለጫቸውን የጀመሩት በሽታው እስካሁን በኢትዮጵያ የለም በሚል ነው። እስከ ዛሬው ድረስ ኢቦላ የታመመ ሰው ኢትዮጵያ ውስጥ የለም። በሽታው ወደ አገር ቤት እንዳይመጣ የተለያዩ ስራዎች እየተሰሩ ነው። የመጀመሪያው ሁለት ኮሚቴዎች አቋቁመናል። አንደኛው ኮሚቴ ሀይ ሌቭል ኮሚቴ ሆነው እኔ የምሰበስበውና የሚመለከታቸው መስሪያ ቤቶች፣ ሚኒስቴር መስሪያ ቤቶች እና ድርጅቶች ያሉበት ነው የኢትዮጵያ አየር መንገድን ጨምሮ የኤርፖርቶች ድርጅት፣ የብሔራዊ የኢሚግሬሽን ደህንነት ያለበት፣ ትራንስፖርት ሚኒስቴር እና ሌሎች የሚመለከታቸው የመንግስትና የግል ጤና ተቋማት ከፖሊስም ከመከላከያም ያሉበት ኮሚቴ ነው። ይህ ኮሚቴ በሀገር አቀፍ ደረጃ ለኢቦላ ቅድመ ዝግጅት እየተካሄደ ያለውን እየገመገመን የነበረው ተኛው ኮሚቴ ቴክኒካል ኮሚቴ መሆኑን የገለጹት ሚኒስትሩ የህብረተሰብ ጤናን አስመልክቶ የሚደረገውን ዝግጅት የሚመራ ነው ብለዋል። በቦሌ አውሮፕላን ማረፊያ የተቋቋመ ኮሚቴ መኖሩንም አስታውሰዋል። ኮሚቴው በተለይ ከናይጄሪያ የሚመጡ በረራዎችን በተመለከተ ትኩሳት ያላቸውን ሰዎች የመለየት ስራ ይሰራል ብለዋል። ምልክቱ እንዳለባቸው የተጠረጠሩ ሰዎች ሲገኙም ወዲያውኑ እንደሚለዩና እንደሚታከሙም አስረድተዋል። ሰሞኑንም ሁለት ቻይናውያን በዚሁ መንገድ ተለይተው ሲ ታከሙ በሽታቸው ውባ ሆኖ መገኘቱን በምሳሌነት ጠቅሰዋል። ኢቦላን የሚመስል ወይም ትኩሳት ያላቸውና ከምዕራብ አፍሪካ ትራቭል ሂስትሪ ያላቸውን ታካሚዎች ሲኖሩ በቶሎ ሪፖርት እንዲደረግ ባደረግ ነው መሰረት ባለሙያዎች ከተለያየ ቦታ ሪፖርት ያደርጋሉ። ባለፈው እሁድ ሁለት ቻይናውያን ምዕራብ አፍሪካ ከናይጄሪያ የመጡ ኮሪያ ሆስፒታል ተኝተው ነበር። ሲመረመሩ ወባ ነው የተገኘባቸው። የወባ ሕክምና ተሰጥቷቸው ሪከቨር አድርገዋል። ዛሬ ከሆስፒታል ይወጣሉ ብለን ነው ኤክስፔክት የምናረገው። ልክ እንደዚሁ ሌሎችም ሰስፔክት ሲኖር ኢንፎርሜሽን ይመጣል፣ ለማጣራት ጥረት ይደረጋል እና እስካሁን ባለው ሁኔታ እንግዲህ ወደ የኢቦላን ኬዝ ዴፊኒሽን የሚያሟላ ሰስፔክት ወደ ሀገራችን አልመጣም። ኤርፖርት ላይ ያለውንም እንትን አጠናክረን ቀጥለናል ማለት ነው። በኢቦላ የታመሙ ሰዎች ድንገት ቢያጋጥሙ በሚል ራሱን የቻለ ሆስፒታል መቋቋሙንም ዶክተር ከሰተ ብርሃን ተናግረዋል። የሆስፒታሉ ኮተቤ ጠቅላላ ሆስፒታል እየሰራ ነው። ኮተቤ ገብርኤል ቤተ ክርስቲያን አካባቢ አዲስ ሆስፒታል ነው። 95 ፐርሰንት ኮምፕሊትድ ነው እና እዛ ውስጥ ዴዚግኔት አድርገን አዘጋጅተናል። አሁን ለጊዜው ወደ አስር አልጋ ያለው አዘጋጅተናል እስከ ሀምሳ አልጋ ያድጋል ብለን ነው ኤክስፔክት የምናደርገው። ግን አሁን ያን ከዛ በላይም ስለማንጠብቅ አስር አልጋ ዝግጁ ሆኖ ባለሙያዎችም ተመድበው መብራትና ውሃም ገብቶለት ሬዲ ሆኖ እየጠበቀ ነው ማለት ነው። የኢትዮጵያ ጎረቤት የሆነችው ኬንያ የኢቦላ በሽታ የሚታይባት ቀጣይ ሀገር ልትሆን እንደምትችል የዓለም ጤና ጥበቃ ድርጅት አስታውቋል። ስለዚሁ የተጠየቁት ሚኒስትሩ ከኬንያ ጋርም የተቀናጀ ስራ ለመስራት መወሰናቸውን ጠቅሰዋል። መረጃ በመቀያየር እና በጋራ አብረን ኮኦፕሬት አድርገን የምንሰራው ስራ ካለ በጋራ ለመነጋገር ዛሬ ስለወሰን ለኢትዮጵያ የዓለም ጤና ጥበቃ ድርጅት ካንትሪ ኦፊስም አሳይመንት ሰጥተናል። እኔም ኦፊሻሊ ለኬንያው ሚኒስተር ደብዳቤ እንጽፍለታለን ማለት ነው፣ እና አብረን ኮኦፕሬሽን እናደርጋለን። እስካሁን ባለው ግን ኬንያ ውስጥም ምንም ኬዝ አልተገኘም። ሀይ ሪስክ ነው የተባለው የተባለበት ምክንያት ሁላችሁም እንደሰማችሁት ሰባ በረራ በሳምንት ከአራቱ አገሮች ወደ ኬንያ ስለሚመጣ ነው። ከቦሌ አውሮፕላን ማረፊያ በተጨማሪ በተለያዩ መግቢያ በሮች የቅኝት ስራ እንደሚሰራም የኢትዮጵያው የጤና ጥበቃ ሚኒስትር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ ወደ ሰላም ትግል ዝግጅታችን እንሄዳለን። በሙያ የኤሌክትሪክ ኢንጂነር የሆኑት አቶ ግርማ ሞገስ የሰላም ትግል 101 በሚል ርዕስ ስለ ሰላም ትግል መጽሐፍ ጽፈዋል። መጽሐፉ ስለ ሰላም ትግል ታሪክና ስለ ሰላም ትግል ስልቶች በሰፊው ይዘረዝራል። በዓለም ደረጃ ከተደረጉት የጥንት የሰላም ትግሎች አንስቶ በኢትዮጵያም ታላቁ እያሱ በሚል መጠሪያ የሚታወቁት አጼ እያሱ እንዲሁም እነ ነጋድራስ ገብረ ሕይወት ባይኬ ላይ ያካሄዱት የሰላም ትግልንም ያነሳል። አቶ ግርማ ሞገስ ስለ ሰላም ትግልና ስለ ሌሎች የኢትዮጵያ ጉዳዮችንም ይጽፋሉ። ስለ ኢትዮጵያ የሥልጣን ሽግግር ታሪክም ገና ያልታተመ መጽሐፍ ጽፈዋል። በዛሬው ፕሮግራማችን ታዲያ ስለ ሰላም ትግል መጽሐፋቸው እንዲያብራሩልን ጋብዘናቸዋል። አቶ ግርማ ሞገስ፣ በመጀመሪያ ደረጃ ለጊዜውና ለትብብሮ እናመሰግናለን። ሰላማዊ ትግል 101 በሚል ርዕስ በጻፉት መጽሐፍ ከክርስቶስ ልደት ዘመን አንስቶ እስከ ወቅት ያለውን ተዘርዝረዋል። ባለን የሰዓት ገደም ምክንያት ስለ ሁሉም ዝርዝር ውስጥ ገብተን ለማንሳት ባንችልም አሁን በኢትዮጵያ እንጀምርና ወደ ኋላ ሌላውን አጠር አድርገው ሊገልጹልን ይችላሉ እና በኢትዮጵያ እንጀምር። እሺ ጥሩ ነው። እድሉ ስለሰጠሽኝ እኔም አመሰግናለሁ። ሰላማዊ ትግል በኢትዮጵያ እንዴት ጀመረ የሚለው፣ እንግዲህ ሰላማዊ ትግል ስንል መብት ማስከበር፣ የመንግስት ሽግግር፣ የመንግስት ለውጥ ማምጣት ወዘተረፈ የሚሉት ነገሮች ናቸው። እንግዲህ ከታሪካችን ተጽፎ እንደምናየው መብት በማስከበር የመጀመሪያው የሰላም ትግል በኢትዮጵያ የተካሄደው ታላቁ እያሱ ዘመን ነው፣ በአስራ ሰባተኛው ክፍለ ዘመን። በዛ ጊዜ የባህር በራችን ምጽዋ ተይዞ ስለነበረ የንግድ ቀረጥ እያበዙ የንግድ እቃዎች ወደ ኢትዮጵያ እንዳይገቡ፣ እንዲያውም ንግድ በኢትዮጵያ ውስጥ እንዳይፋፋ ስላዳከመው የቱርኩ አገረ ገዥ ናይብ ሙሳ ይባላል ቀረጥ እየጫነ ስለዚህ በዛ ጊዜ በጎንደር የነበረው እያሱ እያሱ አንደኛው ወደ አክሱም ሄድና አክሱሞችንና ሀማሴኖች ጋራ ከመከረ በኋላ ይሄ ነገር እነዚህ ሰዎች እንዲያደርጉን ነው። ግን ምግባቸውን መጠጣቸውንም እኛንን የምንሰጣቸው ስለሆነም፣ ባህር በሩ ንብረታችን ነው። ግን የአቅም ጉዳይ ሆኖ አሁን ባለቤትነታችንን ተነጥቀናል። ግን የመጠቀም መብታችን እንዴት እንከለከላለን? ስለሆነም የሚበሉትና የሚጠጡት ዶሮውም፣ እንቁላሉም፣ ቅቤውም፣ ገብሱም፣ አተሩም ከዚህ ስለሚሄድ እሱን ነገር እንከልክላቸው ብሎ ያስተባብራል። አማፊኖች እና አክሱሞች ይስማማሉ። ያን ያደርጋሉ። በዚህ ጊዜ በምጽዋ የነበረው የቱርክ አስተዳደር ይራባል። መጥቶ ይደራደራል እና የጫነውን ግብር ይቀንሳል። ንግድ እንደገና በኢትዮጵያ መስፋፋት ይጀምራል። ከዛ ፊትም የተለያዩ ነገሮች ተደርገው ሊሆን ይችላል፣ ግን ተጽፎ የምናየው ይሄ ነው። በዛ ጊዜ ይጀምራል። ግን የመንግስት ሽግግርን በሚመለከት ለመጀመሪያ ጊዜ ሰላማዊ ትግል መልክ ይዞ ኢትዮጵያ የገባው ወይም የጀመረው በመጀመሪያ በሀይል ክፍለ ዘመን መጀመሪያ ላይ በነበሩት የኢትዮጵያ የመጀመሪያው ምሁራኖች ነው በነ ገብረ ህይወት ባይከዳኝ ነጋድራስ ገብረ ህይወት ባይከዳና የእሱ ትውልድ በዛ ጊዜ የመንግስት ትግግር የመንግስት ባህሪ እንዲቀየር የመንግስት ባህሪ በህገ መንግስት እንዲገደብ እንግሊዞች ቀደም ብለው እንዳደረጉት በህገ መንግስት እንዲገደብ ደንቦች፣ ህጎች እንዲወጡ ህገ መንግስት የሚባል ነገር ኢትዮጵያ እንዲኖራት አደረጉ። ይሄ ግን ትንሽ ቆየና ቀጥሎ በመጣው ትውልድ ተወርሶ ጉዞ አልተቀጠለም። የነ ገብረ ሕይወት ባይከዳኝ ምን ጥያቄ ነበር ያነሱት? በማን ዘመነ መንግስት ነበር የነ ባይከዳኝ? መጀመሪያ በሚኒሊክ ዘመን የነበረው እንቅስቃሴያቸው እና ልኡላንን በመቀየር ዘመናዊ በማድረግ አስተሳሰባቸውን አሰራራቸው ዘመናዊ እንዲሆን ማድረግ ህገ መንግስቶች እንዲጻፉ በማድረግ የንጉሱን መብት ለመገደብ እና በተለይ ገብረ ህይወት በኃይለ ሥላሴ ላይ ትልቅ ኢንፍሉዌንስ አለው ነው የሚባለው። ሌላው ደግሞ ተክለሐዋርያት ህገ መንግስቱ የመጀመሪያውን ህገ መንግስት የጻፈው በእያሱ ላይ እንደዙ ተጽዕኖ ነበረው ነው የሚባለው እና ኢትዮጵያን ዘመናዊ ለማድረግና እንዲያውም አልፎ በኢኮኖሚ ኢትዮጵያን እንደ ጃፓን ለማድረግ ነበር የዛ ትውልድ ጥረት በሰላማዊ መንገድ ከዛ በኋላ እንግዲህ የመጣው ትውልድ ያን አልተቀበለም። የነዎችም እነማኦ ሌሎቹም ታሪክ እና ዜና ይናፈስ ነበረ ተቀበለና የመንግስት መቀየሩን ጉዳይ በኃይል የቀድሞ አባቶቹ ሲያደርጉ የነበረውን የትግል ዘዴ መልሶ ከተቀበረበት አነሳው፣ ከሞተበት አነሳው። አሁን በስልጣን ላይ ያለው ቡድን የዛ ዘመን ውጤት ነው። ይሄ ቡድን ስልጣን እንደያዘ የምርጫ ፓርቲዎች ተነሱ። እንደገና ወደ ሰላም ትግል ተመለስን ማለት ነው። በአስራ ዘጠኝ መቶ በሃያኛው ክፍለ ዘመን መጨረሻ አካባቢ የምርጫ ፓርቲዎች ተቋቋሙ። እነ የምርጫ ፓርቲዎች ምንም እንኳን የሰላም ትግልን አጠናቀው ያቁታል ባይባልም አካሄዱን በትክክለኛ መርጠውታል። በተለይ ለኢትዮጵያ የሚጠቅመውን የተሳካ ሰላማዊ ትግል ለማድረግ የፖለቲካ ኃይል ምንጮች ምንድን ናቸው? የሰላማዊ ትግል መሳሪያዎች፣ ትግል ማራመጃ መሳሪያዎች ምንድን ናቸው? የሰላማዊ ትግል አካሄድስ እነማን ናቸው? የሚለውን ማወቅ ያስፈልጋል። እነኚህ በዚህ ዘመን የመጡትና አሁንም ያሉት የምርጫ ፓርቲዎች አካሄድ የሚለውን ጥሩ መርጠዋል። በሌሎቹ ላይ ግን የተጠናከረ ግንዛቤ ያላቸው ማለት ትንሽ ያስቸግራል። ቢሆንም ግን ለመብረር ሁለት ክንፍ እንደሚያስፈልገው በመንግስት በኩል የጥቅ ትግል ባህል ቢኖርም እነኚህ ምርጫን ስለመረጡ ሁለት ክንፍ የለንም የሚያብር ወይንም ጦርነት እንሂድ የሚል ነገር የለንም። የተወሰኑ ግን ተቃዋሚዎች አሁንም የጥቅ ትግልን የሚቀሰቅሱ አሉ። ያ ግን ተስፋ ያለውና የወደፊት የኢትዮጵያ የመንግስት ሽግግር ባህላችን የሚሆን አይመስለኝም። የትኞቹ ናቸው የምርጫ ፓርቲዎች የሚሏቸው የትኞቹ ናቸው ምርጫ የመረጡኢትዮጵያ ያሉት እንግዲህ የምርጫ ፓርቲዎች መድረክ የምርጫ ፓርቲ ነው። አረና የምርጫ ፓርቲ ነው። አንድነት ዩዲጄ የምርጫ ፓርቲ ነው። መያድ የምርጫ ፓርቲዎች ናቸው። ሌሎችም አሉ በክልል ደረጃ እነኚህ ፌዴራል ናቸው። በክልል ደረጃም ደግሞ ሌሎች አሉ። እንግዲህ በሰላማዊ ትግል ደረጃ አስቀምጠዋቸው ነው በሰላማዊ ትግል በምርጫ ለውጥ ለማምጣት የሚፈልጉ ናቸው ነው የሚሉኝ ያሉት አ ምክንያቱም የሰላም ትግል ቅድም እንዳልኩት ሶስት ክፍሎች አሉት። የሰላም ትግልን አቃሎ ለማለት ሶስት ነገሮች መታወቅ አለባቸው። የፖለቲካ ኃይል ምንጮች እነማን ናቸው የሚለው፣ የሰላም ትግል መሳሪያዎች በወንብ ምናምን አይደለም፣ ሁለት መቶ ያህል አሉ፣ እነኛን ማወቅ፣ ሶስተኛ ደግሞ አካሄዱ፣ አንደኛ በመለወጥ ወይም በማግባባት፣ ሁለተኛ በመቻቻል፣ ምርጫ እዚህ ውስጥ ነው የሚካተተው። ሶስተኛ ሰላማዊ ቅጣት በመፈጸም አሁን ምርጫ የሚባለው ሁለተኛው የሰላም ትግል አካሄድ በእነኚህ ፓርቲዎች ተመርቷል። እና የሰላም ትግልን ለማድረግ ከሚያስፈልገው እውቀት ውስጥ የተወሰነውን ይዘውታል። ትክክለኛ አካሄድ ይዘዋል። የቀረውን እንግዲህ ማሟላት ነው። ሙሉ የተሟላ ግንዛቤ አለ ብዬ ግን አላምንም። በሕዝቡም ውስጥ እንደ ልብ ተንቀሳቅሰው አደራጅተዋል ብዬ አላስብም። አሁን እንግዲህ ከሰላማዊ ትግል ዘዴዎች አንዱ ማግባባትና ሰላማዊ ቅጣት ብለዋል። እንግዲህ እና ማግባባት ሲሉኝ ቢያብራሩ። ማግባባት ስል አስተሳሰብ መቀየር እነ ገብረ ህይወት ሲያደርጉ እንደነበረው የልዑሉን የመስፍኑን አስተሳሰብ በመቀየር ዘመናዊ እንዲሆን ማድረግ የተሻሉ ህጎች እንዲጽፍ የጻፋቸውን ህጎች እንዲያከብር ማድረግ። ያ ነው እንግዲህ በመለወጥ የሚባለው ኮንቨርዥን የሚባለው ነው በእንግሊዝኛ። ሁለተኛ መቻቻል የሚለው ነው ምርጫ። ሶስተኛ በእነኚህ ሁለቱ የማይቻል ከሆነ አካሄዱ ሰላማዊ ቅጣት ይለዋል። እንግዲህ የሰላም ትግል ንድፈ ሐሳብ ሰላማዊ ቅጣት ሲል ምንድን ነው? ትብብር መንፈግ፣ ስራ ማቆም፣ የፖለቲካ ኃይል ምንጮችን መንጠቅ፣ ወዘተረፈ የሚለውን ሁሉ ያካትታል። ያ ግን የመጨረሻው የሰላም ትግል አካሄድ ነው። ትብብር መንፈግ የሚለው እንግዲህ ትብብር መንፈግ የሚባለው እንዴት ነው? ለምሳሌ በተጨባጭ ኢትዮጵያ ውስጥ ከሄድን አሁን ብዙውን ጊዜ በዘር የመደራጀት ሁኔታ አለ። በፓርቲም ደረጃ ቢሆን በምን መልክ ነው ያ ነጥሎ መንግስትን ነው? ነጥሎ ገዢ ፓርቲውን ነው? ወይም ከገዢው ፓርቲ ጋር የተያዙትን ሁሉ ነው? እንዴት ነው እሱ? ትብብር መንፈቅ ሲባል ከፖለቲካ ኃይል ምንጮች ጋር የተያያዘ ነው። በአሁኑ ጊዜ ለምሳሌ በመንግስት ስልጣን ላይ ያለውን ቡድን ህዝቡ የገዢነት መብት ሰጥቶት የሚያወጣቸውን ህጎች አክብሮ ይኖራል። የገዢነት መብት ሰጥቷል። ትብብር ነው። ሁለተኛ በኢትዮጵያ ውስጥ ያለው ኢንጂነሩ፣ ሳይንቲስቱ፣ ሌላውም ስርአቱን ተቀብሎ ከመንግስት የመጣለት መመሪያና እገዛ ተቀብሎ ትብብር እየሰጠ ነው። ይሄ ትብብር ነው። ሶስተኛ የኢኮኖሚ ምንጮች በሙሉ ይሁን ተብለው መንግስት እያስተዳደራቸው ነው። ይሄም ትብብር ነው። የሀገሪቷ የህዝቡ ትብብር ነው። ሌሎችም ትብብሮች አሉ። አሁን ትብብር መንፈግ ሲባል እነኝህም መንፈግ ነው። አይ እስከ ዛሬ ድረስ ይሁን መንግስትነ ገዢነ ግዛ እንተባበራለን ብለን ነበር። ከዚህ በኋላ ገዢነት ግን አላቅም ወደሚለው ይሄዳል ማለት ነው። እንግዲህ በሰላማዊ ትግል ስኬት ያገኙም ያላገኙም ሀገሮች እንዳሉ እናውቃለን። እና በሰላማዊ ትግል የተሳካላቸው ወይም ስኬት ያገኙ የትኞቹ ናቸው? ያልተሳካላቸውስ የትኞቹ ናቸው? እና ለምን የሚለውን እናያለን። አሁን ግን የተሳካላቸው ከሚለው ብንጀምር እሺ ከዛ ፊት ግን አንድ እንትን ለመጨመር ፈልገው የሰላም ትግል እድገት ታሪካዊ እንትኑ በዓለም አቀፍ ደረጃ ከክርስቶስ ለበፊት ቅድም እንደጠቀሽው ይጀምራል። በአስራ ስድስተኛው ክፍለ ዘመን በፈረንሳይ የነበሩ ፈላስፎች ይጨምሩበታል። በአስራ ስምንተኛው ክፍለ ዘመን እንግሊዝ ያንኑ ተጠቅማ ወደ ሰላማዊ እንትን ትገባል። የሰላማዊ ትግል አድርጋ የመጀመሪያው ፓርላማ እንትን ይላል። የመጀመሪያው ህገ መንግስት ይጻፋል። ንጉሱ ይገደባል። የንጉሱ መት በሀያኛው ክፍለ ዘመን በሩሲያ እነ ሊዮ ቶልስቶይ ብዙ ያበረክታሉ። የአስራ ዘጠኝ መቶ ዜሮ አምስት ሪቮሉሽን ሰላማ የሆኖ መጀመሩ የነሱ ነበረ። በኋላ ግን መንገዱ ስቶ ችግር ደረሰበት፣ ውድቀትም ተከተለበት። ቀጥሎ በሀያኛው ክፍለ ዘመን በህንድ ጋንዲ፣ በሀያኛው ክፍለ ዘመን መካከል ላይ የነ ማርቲን ሉተር ኪንግ። በተለይ ከዚህ ብዙ የምንማራቸው ነገሮች አሉ ስለ ጽናት ዲስፕሊን እና የሰላም ትግልን ኃይል ከንትን መማር ይቻላል። ከ ይሄ ቻፕተር ሲክስ ምዕራፍ ስድስት ውስጥ በደንብ ተዘርዝሯል። ከዛ በሀያ አንደኛው ክፍለ ዘመን የአልበርት አነስታኝ ሰላማዊ ትግል ተቋም በአሁኑ ሰዓት እያበረከተ ያለው ብዙ ነገሮች አሉ። ይሄ እንግዲህ አጠቃላይ የሰላም ትግል እድገት ነው። የሰላም ትግል ኃይል የትኛው ክፍል ነው? አዎ፣ የሰላም ትግል ኃይል ስልም ማለቴ ነው። ቀደም ብሎ ለምሳሌ በአሜሪካ የጥቁሮች መብት አይከበርም ነበረ። ኮንቨርዥን ነው መለወጥ የሚለውን ነው የተጠቀመው። እነ ማርቲን ሉተር ቅድም ያልኩት አካሄድ የሚለው በመለወጥ ነው። ህዝቡን ለወጠ፣ ገዥውን ለወጠ፣ ፓርቲ መሪዎችን ለወጠ። አብዛኛውን ህዝብ ማለት ነው። አሳመኑ በእንቅስቃሴያቸው። ይሄ መጀመሪያ ሚሲሲፒ ባህር ውስጥ ሚሲሲፒ ወንዝ ውስጥ ይጣል የነበረ የጥቁር ዘር ሆቴል እንዳይገባ በህግ ይከለከል የነበረ የጥቁር ዘር ስራ እንዳያገኝ ይከለከል የነበረ የጥቁር ዘር በአውቶብስ ላይ ቆሞ እንጂ ተቀምጦ እንዳሄድ ይደረግ የነበረ አሜሪካዊ የጥቁር ዘር ያን ሁሉን አቁመው አግደው በሰላም ትግል ተወተውት መጨረሻ ላይ ጥቁር ፕሬዝዳንት መረጠች አሜሪካ። ይህ የሚያሳየው የሰላም ትግልን ኃይል ነው። ይሄም ማለት ነው የሰላም ትግል ኃይል ስል ይሄ በምዕራፍ ስድስት በመጽሐፍ ውስጥ በሰፊው ተዘርዝሯል። ቅድም ወደ አነሳ ነው። በሰላማዊ ትግል ስኬት ያገኙና ያላገኙ ሀገሮች የትኞቹ ናቸው? ያልተሳካላቸውስ ለምንድን ነው? ለምንስ ተሳካላቸው? የተሳካላቸው ካሉ ና የተሳካላቸው ሀገሮች በሚሉት ብንጀምር፣ እንግሊዝ ለምሳሌ መጀመሪያ በአስራ ስምንተኛው ሴንቸሪ ተሳክቶላታል። ከዛ በኋላም የመጡት የምስራቅ አውሮፓ ሀገሮች ተሳክቶላቸዋል። እነ ብራዚልም በዚሁ አይነት እንትን ነው የተጓዙት፣ ተሳክቶላቸዋል። ስኬት ሊገኝ የሚችለው እንግዲህ ሶስቱን የሰላም ትግል አካሎች ሶስቱን ዋናዎቹን፣ ብዙ ናቸው ግን ዋናዎቹን የሰላም ትግል ኮንሴፕት ማወቅ ያስፈልጋል። አንደኛ የፖለቲካ ኃይል ምንጮች እነማን ናቸው? ሁለተኛ የፖለቲካ ኃይል መሳሪያዎች ስንት ናቸው? ሁለት መቶ ያህል ደርሰዋል። አሁን ከእነኛ ውስጥ የትኞቹ ናቸው ተገቢዎቹ ለዚህ ሀገር ብሎ መምረጥ መጠቀም መቻል ሶስተኛ የጣልቃ መግባት የሚለው ነው። ጣልቃ መግባት የሚለው በአስተዳደር በአውራ ጎዳናዎች በሌሎች ሁሉ ህዝቡ የተሳተፈ መንግስትን እንዳይሠራ የእለት እለት ስራውን እንዳይሠራ ያደርገዋል፣ ፓራላይዝ ያደርገዋል። እነኝህን ማወቅ ያስፈልጋል። እነኚህን ነገሮች በማድረግ የሰላማዊ ትግል የሰላም ትግል ግብ የሆነውን የፖለቲካ ኃይል ምንጮች መቆጣጠር ደረጃ ሊደርስ ይችላል። ይህን ካላደረገ ግን ስኬት አይመጣም ማለት ነው። ከዚህ ባሻገር በጣም ቁልፍ የሆኑ ነገሮችም አሉ። ሰላም ትግል ሲደረግ የሀገሪቷ የፖለቲካ ባህል፣ የኢኮኖሚ ሁኔታ፣ አሁን ለምሳሌ የህዝቡ የኑሮ ሁኔታ፣ ስራ ቢያቆም ከስራ የሚባረር ከሆነ አደባባይ ወጥተ ታሪፍ ስኩዌር ወጥተ አንድ ወር ቁጭ በል ማለት አትችም። በማግስቱ ስራውን ሊያጣ ይችላል። እንዲያውም የሚበላው ሊያጣ ይችላል። ስለሆነም የሀገሪቷ የፖለቲካ ሁኔታ፣ የኢኮኖሚ አቅም፣ የህዝቡ ኑሮ፣ የዓለም አቀፍ የፖለቲካ ሁኔታ፣ አልፎም የጎረቤት ሀገሮች ሁኔታና የሀገሪቷ ጸጥታ ሁሉ መታየት አለበት። እንግዲህ የታሕሪር አደባባይን አንስተዋል የግብጽ ማለት ነው። ባለፉት ሁለትና ሶስት አመታት እንቅስቃሴ ሲካሄድ ቆይቷል። ግን በአሁኑ ጊዜ እንግዲህ ስንቶቹ ተሳካላቸው አልተሳካላቸውም ለማለት ብንሞክር ምናልባት እንግዲህ የምን ብዙም ወሬ አንሰማም፣ ዝም ያለ ይመስላል። እንግዲህ ጠለቅ ብሎ ማየት ያስፈልጋል። ግብጽ እንደምናየው እንግዲህ መጀመሪያ ደህና መልክ ይዞ አሁን ወደ ወታደራዊ አገዛዝ ተመልሷል። ቱኒዚያ ሻል ያለ ይመስላል። እንግዲህ የሚያውቁት ካለሱን ይዘረዝሩልናል። የሶሪያን የምናውቀው እንግዲህ በሰላማዊ መልክ ጀምሮ ወደ ትጥቅ ትግል ሄዶ አስከፊ ደረጃ ላይ ደርሷል። በአሁኑ ጊዜና በነዚህ እንግዲህ ቢተነትኑልን እንዳልሽው ልክ ነው። ቱኒሲያ የተሻለ ደረጃ ላይ ነው ያለው በደንብ ከተጠበቀ የየመንም እንዳልሽው ነው። የግብፅ ጥሩ ሄዶ የሰላም ትግሉን መሳሪያዎች፣ የሰላም ትግል የፖለቲካ ኃይል ምንጮች እነማን ናቸው የሚለውን በደንብ አይቷል። የሰላም ትግል ዘዴዎችን ከሁለት መቶ ውስጥ ለግብፅ የሚሆኑትን በትክክል መርጧል። እንደገና አካሄዶቹንም መጀመሪያ በኮንቨርዥን ሰራተኛውን የመንግስት ሰራተኛውን ወታደሩ እንዲተባበራቸው ፖሊስ እንዲተባበራቸው በቅስቀሳ ብዙ ሰርተዋል ተማሪዎች ሴቶች እናቶች እንዲተባበሩ ኮንቨርዥን ለመብት እንዲወጡ ለኑሮ መሻሻል እንዲወጡ ከውርደት ኑሮ መብታቸውን ለማስከበር አደባባይ እንዲወጡ ይሄን ሁሉ ጥሩ ሰርተዋል ኮንቨርዥን ለመለወጥ ይሄን ካደረጉ በኋላ መጨረሻ ላይ በጣልቃ ገብነት የሚለውን ተጠቅመው አደባባይ ወጣ። ህዝቡ ስራ ቆመ። ይሄ በሙሉ ጣልቃ መግባት ነው። ስራ ከቆመ መንግስት ማስተዳደር አልቻለም ማለት ነው። በመንግስት ስራ ውስጥ ጣልቃ ተገብቷል። አደባባይ ከቆመ ትራፊክ መደብ አይንቀሳቀስም። ይሄም መንግስት ሊሰራ አልቻለም ማለት ነው። እነኚህን ነገሮች በማድረግ መንግስትን ከመንግስት ስልጣን አወረዱ ሙባረክን። ይሄ አንዱ አካሄድ ነው። በኢትዮጵያ ግን የኢትዮጵያ የምርጫ ፓርቲዎች የመረጡት አኮሞዴሽን የሚለውን ነው አሁን ሁለቱን ግንኙነት እናያለን። የግብፁ አሁን ግብፆች ሙባረክን ካወረዱ በኋላ ተመልሰው ወደ ምርጫ ነው የሄዱት። አኮሞዴሽን ፓርቲዎች ግን የተቃዋሚ ፓርቲዎች፣ የዲሞክራቲክ ፓርቲዎች እና የሙስሊም ብራዘርሁድ ተሰለፉ። የሙስሊም ብራዘርሁድ አስራ ሁለት ሚሊየን ድምፅ ሲያገኝ ዲሞክራቶች ሀያ አንድ ሚሊዮን ነው ያገኙት። ግን እርስ በርስ ተከፋፈሉት። አንድነት አልነበራቸውም ዲሞክራቶች ያ በመሆኑ ድምፁ ለሶስት ይከፈል። ሀያ አንድ ሚሊዮን ሙስሊም ብራዘርሁድ ካንዲዴት እጩ ካገኘው ዝቅተኛ ስለሆነ ተሸነፉ። ወደዛ ገባች ተመልሶ ዲክታተር ሽ መጣ ማለት ነው። በተግባርም አየነው። ከሶሪያ ጋር ላወዳድር ነው የምፈልገው የግብፅ የሞተው ከአንድ ሺህ በላይ ነው በሰላም ትግሉ የቆሰለው ከስድስት ሺህ በላይ ነው። የታሰረው ከአስራ ሁለት ሺህ በላይ ነው። ይሄ ሁሉ ተከፍሎ ነው እነኛ ሶስት የዲሞክራቲክ እጩዎች ባለመተባበራቸው የሁሉ የተከፈለበት ሰላም ትግል መጨረሻ ላይ ዋጋ አቶ ወደ ወታደራዊ እንትን የገባው ቢሆንም ግን እንደ ሶሪያ አልሆነም። ግን የሶሪያን ደግሞ ብናይ ያ እንቅስቃሴ ቆንጆ ሆኖ እንደ አበባ አብቦ ፈከት እያለ በዚህ ከተማ በዛ የጀመረው ብዙም ሳይቆይ ጠመንጃ የያዙ ወገኖች ተቀላቀሉት። በመቀላቀላቸውም ከተቃዋሚው መንደር እስካሁን የሞተው ወደ ሀምሳ ሺህ ይደርሷል። አሁንም የታሪካዊት ሶሪያ እድል ምን እንደሆነ አናቅም። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኢሲያ ካባ ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።